አውሮፓና ጀርመን ካለፈው ዓመት የሰሜኑ ንፍቀ ክበብ የበጋ ወራት አንስቶ ነበረ የባልካን የጉዞ መስመርን ተከትለው በመቶ ሺዎች የሚቆጠሩ ሶሪያውያን፣ አፍጋናውያንና ኢራቆች የሚያመዝኑባቸው ስደተኞች ጀርመን መግባት የጀመሩት። ይህ የሆነውም ጀርመን ሳይታሰብ ድንበሯን ክፍት ካደረገች በኋላ ነው። በዚሁ መሰረት ከጎርጎሮሳዊው መስከረም 2015 እስከ ሐምሌ 2016 9623 ስደተኞች ጀርመን መግባታቸው ተመዝግቧል። ያኔ ጀርመን በሯን ለስደተኞች ክፍት ማድረጓ በተቀረው ዓለም ሲደነቅ ከሀገር ውስጥ እርምጃውን የደገፉ እንደነበሩ ሁሉ የተቃወሙም ጥቂት አልነበሩም። በወቅቱ ስጋታቸውን ለሚገልጹ ወገኖች መራሒተ መንግስት አንጌላ ሜርክል ማድረግ እንችላለን፣ እንወጣዋለን ሲሉ ሕዝቡ ስደተኞችን እጁን ዘርግቶ እንዲቀበል ማድረግ ችለው ነበረ። ሆኖም ጀርመን ስደተኞቹን የምታስገባበት መንገድ በአንዳንድ አካባቢዎችም በቂ ቅድመ ዝግጅት አለመደረጉ ከገቡም በኋላ አንዳንድ አስተዳደራዊ ችግሮች መከሰታቸው ሲያወዛግብ ሰንብቷል። በአጠቃላይ ጀርመን ባለፈው አንድ ዓመት 1.1 ሚሊዮን ስደተኞችን ማስገባቷ ብቻ ሳይሆን ድንበሯን ለስደተኞች ክፍት ማድረጓ መቀጠሉም እንዲሁ ሌላው አከራካሪ ጉዳይ ነበረ። ከተገመተው በላይ ስደተኛ ሲገባ እርምጃውን በቅጡ ያልታሰበበትና አቅምንም ያላገናዘበ ነው። የምንቀበላቸው ስደተኞች ቁጥር ገደብ ይኑረው ሲሉ የተለያዩ የኅብረተሰብ ክፍሎችና ፖለቲከኞች መቃወም ጀመሩ። ከሁሉም በላይ ስደተኞች በብዛት የሚገቡበት የባየርን ፌዴራዊ ክፍለ ሀገር አስተዳዳሪ የክርስቲያን ሶሻል ህብረት ፓርቲ በምህፃሩ የሲኤስዩ ተቃውሞ የበረታ ነበረ። የባየርን ፌዴራዊ ክፍለ ሀገር ጠቅላይ ሚኒስትር ሆርስት ዜሆፈር ሜርክል ጀርመን ድንበሯን ለስደተኞች ክፍት እንድታደርግ የደረሱበትን ውሳኔ የተቃወሙት ገና ከመነሻው ነበረ። ይህ ስህተት ነበር፣ ሊደገም የማይገባው ስህተት። ካለበለዚያ ግን የስደተኞች ቁጥር በብዛት ይጨምርና አሁን እንደሆነው ሁሉ ሙሉ በሙሉ ከቁጥጥር ውጭ ይሆናል። ሜርክል ግን ለእህት ፓርቲያቸውም ሆነ ለህዝቡ ደጋግመው የሚያስተላልፉት መልእክት አንድ ነበረ። ማድረግ እንችላለን እንወጣዋለን የሚል ጀርመን ጠንካራ ሀገር ናት። ጉዳዩን በሚመለከት ልንከተለው የሚገባን አካሄድ ይህ ሊሆን ይገባል። እስካሁን ብዙ ነገሮችን ማድረግ ችለናል። ይህንንም ማድረግ እንችላለን እናደርገዋለንም። መንገዳችንም ላይ መሰናክል ካጋጠመን መወጣት ይኖርብናል። ይህ ነው መደረግ ያለበት። ከአንድ ዓመት በኋላ ሜርክል በዚሁ አቋማቸው እንደጸኑ መሆናቸውን ነበረ ጀርመን ውስጥ ከመካከላቸው ሁለቱ በስደተኞች የተፈጸሙ ተከታታይ ጥቃቶች ከደረሱ በኋላ በሰጡት መግለጫ ያሳወቁት። ባሲም ቲቪ የፖለቲካ ሳይንቲስት ናቸው። በትውልድ ሶሪያዊው ቲቪ ከጎርጎሮሳዊው 1973 እስከ 2009 በጌቲንገን ዩኒቨርሲቲ መምህር ነበሩ። የሜርክል እንወጠዋለን፣ እንዲሁ የሚነገር እንጂ የሚጨበጥ ነገር የለውም ይላሉ። ቪር ቨርደን ዳስ ሻፍን፣ እንወጠዋለን ለእኔ መፈክር ነው። ይህ ጥሩም መጥፎም ሊሆን ይችላል። ያ እኔን ብዙም አያስጨንቀኝም። የሚያሳስበኝ ነገር ሜርክል ይህን ሲሉ እንዴት ሊያሳኩ እንዳሰቡ እቅድ አላቸው ወይ የሚለው ነው። እኔ ይህን አላገኘሁም። ሰዎች ስሜት አላቸው። የስሜታችን ዋናው ጥቅም መማር መቻላችን ነው። ወይዘሮ ሜርክል እንችለዋለን ባሉ በአመቱ ጀርመን ውስጥ በሐምሌ ወር በደረሱት ተከታታይ አደጋዎች ምክንያት ረፍታቸውን አቋርጠው በርሊን ከተመለሱ በኋላ ተምረው ተመልሰዋል ተብሎ ነበረ የታሰበው። ሆኖም እንችለዋለን ነው ያሉት። ይህን እንደሰማው የት ነው የምኖረው ነበር ያልኩት። በባሲም ቲቪ አባባል ሜርክል ችግሩን የተገነዘቡ አይመስልም። ከአምና አንስቶ እንወጣዋለን ማለታቸውም በእርሳቸው አስተያየት ሞኝነት ሆኖ ነው የሚሰማቸው። ለእርሳቸው ሜርክል የሚያደርጉት የሞራል ኃላፊነት መውሰድ እንጂ መፍትሄ አይደለም። የኢኮኖሚ ምሁሩ አቶ ስዩም ጀርመን ሲኖሩ አርባ ዓመት ሆኗቸዋል። ሜርክል የዛሬ አንድ ዓመት ስደተኞች ጀርመን እንዲገቡ የፈቀዱበትን ውሳኔ ይደግፋሉ። በእርሳቸው አስተያየት ውሳኔው የሀገሪቱን ህግ መነሻ ያደረገ በመሆኑ ትክክለኛ ነበረ። በጊዜው ሜርክል የወሰኑት ውሳኔ በጣም ትክክለኛ ነበር። ምክንያቱም የጀርመንን ህገ መንግስት የተከተለ ነው። ጀርመን ይህንን ህግም ያወጣው ከሁለተኛው ዓለም ጦርነት በፊት ብዙ ጀርመናውያን በእምነታቸው፣ ባላቸው የፖለቲካ አስተሳሰብ ተሰደው በሌላ ዓለም ወደ ስምንት መቶ ሺህ የሚሆኑት በተለያየ ዓለም ተበታት ነው የኖሩ ስለነበረ ከዛ ከቀሰሙት ትምህርት ተነስተው ነው ይህንን በህገ መንግስታቸው ሁሉ ክትትል የሚደረግበት ሰው፣ ለህይወቱ ስጋት ያለበት ሰው ጀርመን ሀገር መጥቶ በጥገኝነት መኖር ይችላል ብሎ የወሰኑት እና ይህን ህገ መንግስቱን ተከትለው ይህንን መርህ ተከትለው ነው መርክል ይህንን ውሳኔ ላይ ያደረሱ። በተጨማሪ ደግሞ በአሁኑ ጀርመን ካለው የኢኮኖሚ አንጻር ይህንን ተግዳሮት ሊወጡት የሚችሉት ነገር እንደሆነ የሚያጠራጥር አይደለም። ዶክተር ጸጋዬ የደግንህም የኢኮኖሚ ምሁር ናቸው። ጀርመን ሰላሳ አመት ለሚጠጋ ጊዜ ኖረዋል። ሜርክል እንወጣዋለን ሲሉ ስደተኞችን ማስገባታቸው ሙሉ በሙሉም ባይሆን በተወሰነ ደረጃ ተሳክቶላቸዋል ይላሉ ሜርክል እንወጣዋለን ብለው ነበር። አሁንም በሚታይበት ሰዓት ግማሽ ወይም ሩብ መንገድ ላይ ተደርሷል። በመውጣቱ ላይ ግን በማካከሉ የተፈጠሩት ነገሮች አሁን በቅርቡ የሰማነው የሽብር ጥቃቶች፣ በተለይም ከሱሪያ ከኢራቅ፣ ከአፍጋኒስታን በብዛት ከሚመጡት መካከል በመፈጸሙ ይሄ እንደገና ወደ ኋላ እንዲሄድ አድርጎታል። በተለይም በፖለቲካው ዓለም ካየን የቀኝ ክንፎቹ ብዙ ድምጽ እያገኙ የመጡበት ሁኔታ ነው እና እነሱም እንግዲህ አሁን መጥፎ ሳይዱን የሚያሳዩበት የብሔራዊ ማንነታችንን እናጣለን ብለው የሚሰጉበት እንደዚሁም የእስልምና ሃይማኖት በመስፋፋት በጀርመን ላይ ችግር ይፈጥራል፣ ውስጣዊና ውጫዊ ጸጥታን በተመለከተ በአውሮፓ ላይም ጫና ይኖረዋል እያሉ እንግዲህ የሚሉት አሁን ቁጥራቸው እየበዛ ነው። ክላውስ ቡዮን ዛርላንድ የተባለው የጀርመን ፌዴራዊ ክፍለ ሀገር የሀገር ውስጥ ጉዳይ ሚኒስትር ናቸው። እሳቸው እንደሚሉት እስካሁን በዚህ ረገድ ብዙ ተደርጓል፣ የሚቻለው ሁሉ ተሰርቷል። ውጤቱን ለማየት ግን ትዕግስት ያስፈልጋል። እቅዳችንን ልናሳካ የምንችለው ሰዎቹን በተቻለ ፍጥነት ከህብረተሰቡ ጋር ማዋሃድ ስንችል፣ በተለይም ቋንቋ እንዲማሩ ስናደርግ ነው። ከመጡት ስደተኞች አብዛኛዎቹ ከኛ የትምህርት ደረጃ ጋር የሚስተካከል ትምህርት የላቸውም። በተለይም ሴቶቹ የሙያ ስልጠና አልወሰዱም። ይህ መፍትሄ ሊፈለግለት የሚገባ ጉዳይ ነው። ለምሳሌ የቋንቋ ትምህርት የሚከታተሉት ሴቶች ከጠዋቱ አምስት ሰዓት ላይ ወደ ቤታችን እንሂድ ይላሉ። ለምን ሲባሉ ምግብ ማብሰል አለብን ነው ምክንያታቸው። ቤት ያሉት ባሎቻቸው እነርሱ ምግብ እንዲያበስሉላቸው ነው የሚጠብቁት። ይሄ ሁሉ ሊተኮርበት ይገባል። Also ich denke, da müsste noch mehr geschehen. ዶክተር ጸጋዬም ጀርመን የሚመጡ ስደተኞች ከሕብረተሰቡ ጋር ተቀራርበው ለመኖርና ተቀባይነትም ለማግኘት የበኩላቸውን ጥረት ማድረግ አለባቸው ይላሉ። ደህና አካሄድ እንዲኖረው ካስፈለገ ዘልቆ የመግባት የመዋሀድ ተሳልጦ መኖር እጅግ ያስፈልጋል። እና ሰው በሚኖርበት ሀገር ጀርመን ሀገር መጥቶ ቀድሞ የኖሩበትን ሀገር ኢምፖርት አድርጎ የሚኖር ከሆነ የኋላ ኋላ ችግር ይኖረዋል። እና እዚህ በሚመጣበት ሰዓት እንዴት አርጌ ነው ተሳልጬ ተስማምቼ መኖር የምችለው የሚለውን አመለካከት መኖር የግድ ያስፈልጋል። እና ምናልባት እዚህ ላይ አንድ በቅርብ የሆነ ነገር መጨመር ካስፈለገ ቫልደንቡርገር በሚባል ትንሽ ከተማ ላይ ያለ የከተማው ከንቲባ የመጡትን ስደተኞች ከሶሪያና ከኢራቅ እንደምንም ብዬ ስራ ልስጣቸው፣ በአንድ ዩሮ ስራ ልስጣቸው ብሎ ልብስ የስራ ልብስ ሁሉ አሰፍቶ እንደሚባለው ወደ ብዙ ገንዘብ ወጥቶላቸው ስራ ይጀምራሉ ከጀመሩ በኋላ እነሱ ትንሽ ከሰሩ በኋላ ያ እኛ እንሰራም አሉ እና ለምን ተብሎ በሚጠይቅበት ሰዓት እኛ አንጌላ ሜርክል እንግዶች ናቸው ነው እንጂ ሰራላቸው አልተባለም። የምንሰራ ሰራ ከሆነ አንድ ነጥብ አምስት ዩሮ ሳይሆን መከፈል ያለበት በሰአት እንደ ማንኛቸውም ጀርመን ስምንት ወይም አስር ዩሮ መከፈል አለበት ብለው ያሉት ነገር በጣም እንደ ትልቅ ነገር ሆኖ ሲወራ የቆየበት ነው እና እዚህ የሚመጡትም የሚኖሩትም እንዴት ነው ሌሎቹ ጀርመኖች ሊያዩን የሚችሉት፣ እንዴት ነው እኛ ከነሱ ጋር የመጀመሪያውን ከባድና ጠጠርማ መንገድ አልፈን ተዋህደን ተሳልጠን የምንኖረው ማየት የሚለው አስፈላጊ ይመስለኛል። ጀርመን በርካታ ስደተኞችን ካስገባች ከአንድ ዓመት በኋላ ሜርክል እንወጣዋለን ያሉት ምን ያህል እንደተሳካላቸው ወደ ኋላ መለስ ብሎ የተመለከተው የዛሬው አውሮጳና ጀርመን ዝግጅታችን በዚሁ ያበቃል። አስተያየት ጥቆማ፣ እንዲሁም ጥያቄ ካላችሁ በኢሜይል በኤስኤምኤስ፣ በፌስቡክ እንዲሁም በስልክ ተውልን እናስተናግዳለን። እስከ ሳምንት ደህና አቆዩን።